ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማዕግዜር ነኝ። ጋቢና ቪኦኤ አስገባቸው የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችሁ። የዛሬው የጋቢና ጉዞ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ይሆናል። እኩል ለሰራ ነው ስራ እኩል ደሞዝ መከፈያችን ጊዜ አሁን አይደለም ትላላችሁ በዴሞክራቶቹ ሂላሪ ክሊንተንና በርኒ ሳንደርስ በሪፐብሊካኑ ደግሞ ሦስት አብይ እጩዎች አሉ፦ ዶናልድ ትራምፕ፣ ማርኮ ሩቢዮ እና ቴድ ክሩዝ። ትራምፕ አሸናፊ ነኝ ይላሉ። በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመት በፊት የወጣውና በከፊል ሲተገበር የነበረው ሕግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ በዛሬው ዕለት ስራ የማቆም አድማ መተውለዋል። በዚህ ላይ የምንለዋለን። የኦስካር ሽልማትም ትናንት ምሽት ተካሂዷል። በምሽቱ ዝግጅት ተካቷል። አብራችሁን ቆዩ። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮች፣ ለምሽቱ አጠር ያሉ ዜናዎች። ጽዮን ግርማ ነኝ። ዓመታዊው የሲኒማ ጥበብና ሳይንስ ሽልማት ወይም ኦስካር ትናንት ምሽት ሎስ አንጀለስ ላይ ሲካሄድ የዚህ ዓመቱ አካዳሚ ሽልማት ምርጫዎቻችን ምርጫዎችን ብቻ ያሰባሰበ ነው የሚለውን ትችት ግጭት ውስጥ ያልገባ እንደነበር ተገልጿል። ኢንዱስትሪው የተመልካቾችን ህብር በህብር የሚያንጸባርቅ መሆን እንዳለበት የተንቀሳቃሽ ምስሎች ጥበብና ሳይንሶች አካዳሚ ፕሬዚዳንት ሺሼል ቡን አይዛክ አመልክተዋል። በደልቢ ቲያትር የተካሄደውን ስነ ስርአት የሰራው የጥቁር ኮሜዲያን ክሪስ ራክ ሲሆንኑ የቀለም ስብጥር ንትር ጉዳይ በመግባቢያ መስኮት ላይ አንስቷል። ሊዮናርዶ ዲካርፒዮ ቪትናም ሰላም ላይ ላሳየው ችሎታና ብቃት ምርጥ ተዋናይ ሲሆን ተሸልሟል። ሶማሊያ በአይደም ከተማ ውስጥ ትላንት የደረሱት ሁለት ፍንዳታዎች ያጠፉት ህይወት ሰላሳ መድረሱ ተገለጸ። አልሸባብ ጥቃቱን ባደረሰበት ጊዜ የገበያው ቦታ በሰው የታጨቀ እንደነበር ፖሊስና የአካባቢው ባለስልጣናት አመልክተዋል። በሁለቱ ፍንዳታዎች ከተገደሉት በተጨማሪ አርባ ሰዎች ቆስለው ሆስፒታል ውስጥ እንደሚገኙ ተጠቁሟል። የኢራቁ ግድብ እጅግ የከበደ አደጋ ሊያደርስ እንደሚችል ዩናይትድ ስቴትስ አስጠነቀቀች። የዛሬ 32 ዓመት ጢግሮስ ወንዝ ላይ ከምሉል ከተማ በስተሰሜን የተገነባው ይህ ግድብ የመዋቅር ችግር ያለበት ተከታታይ ጥገና እና የሲሚንቶ ብየዳ እየተደረገበት ያለ መሆኑ ተገልጿል። ግድቡ አሁን ባለው አቅሙ 11 ኪሎ ሜትር ኪዩብ ወይም 11 ትሪሊዮን ሊትር ወይም 55 ቢሊዮን በርሜል ውሃ ያዘለ ሲሆን ድንገት ቢደረመስ ቁልቁ በኩል የሚሰጉደው የውሃ ግድግዳ መንገዱ ላይ ያሉ በመቶ ሺዎች የሚቆጠሩ ሰዎችን ጠራርጎ እንደሚያጠፋ በግድቡ የሚገኘው ባግዳድ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ አስጠንቅቋል። ቻይና ወደ ውጭ የምትልከው የጦር መሳሪያ ብዛት ባለፉት አምስት አመታት በእጥፍ መጨመሩን አንድ አጥኒ ቡድን አስታወቀ። ቻይና በጦር መሳሪያ ምርትና ገበያ ኢንዱስትሪ በዓለም ዋና ከሚባሉት መካከል እየገባች መሆኗን የጠቆመው ስቶክሆልም የሚገኘው የዓለም አቀፍ ሰላም ጥናት ኢንስቲትዩት ሲፕሪ የቻይና ግዙፍ የጦር መሳሪያዎች ውጭ ንግድ እንደ አውሮፓውያን አቆጣጠር ከ2011 እስከ 2015 ዓ ም በነበሩት አመታት በ በሰማኒያ ስምንት ከመቶ ማደጉን አስታውቋል። በመጨረሻም የሶሪያው ተኩስ የማቆም ስምምነት አልፎ አልፎ ካሉ አንዳንድ ግጭቶች ከሶስተኛው ቀን እንደ ጸና መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስታውቋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው ነኝ። አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገዘር ሱፐር ቲውስዴይ በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ የሞት የሽረት ማክሰኞ ሱፐር ቲውስዴይ የመጀመሪያ ዙር ፉክክሩ ላይ ወሳኝ ቀናት። ሪፐብሊካኑ በአስራ ሶስት ግዛቶች የቅድመ ምርጫና ኮከስ ሲያካሂዱ ዲሞክራቶቹ ደግሞ በአስራ ሁለት ግዛቶች ምርጫዎች ያከናውናሉ። አሜሪካ እንዴት መሪዎቿን ትመርጣለች? የዛሬ ዝግጅታችን አትኩሮት ይሆናል። የአሜሪካ ድምጹ ግሬግ ፍሌክስ ያጠናቀረውን ዘገባ ሄኖክ ሰማስጌር ያቀርበዋል። በነገው የመጀመሪያ ዙር የዩናይትድ ስቴትስ የፕሬዝዳንታዊ ምርጫ የቴክሳስ ግዛት የድምፅ ሰጪዎች አብይ የአትኩሮት ማዕከል ሆናለች። በሪፐብሊካኑ ፓርቲ ምርጫ 155 ወኪል ወይም እንደራሴዎች ዴሌጌትስ አላት። የቴክሳስ ግዛት በአጠቃላይ የሪፐብሊካኑ ፓርቲ እጩ ለመሆን የሚያስፈልገው የእንደራሴዎች ዴሌጌትስ ቁጥር 1237 ሲሆን ለዴሞክራቶቹ ደግሞ 2383 ነው። በነገው ዕለት በሚካሄደው የመጀመሪያ ዙር ምርጫ ወደ ግማሽ የሚጠጉት እንደራሴዎችን ለማግኘት ነው እጩዎች የሚፎካከሩት። በዩናይትድ ስቴትስ ምርጫ ሕዝቡ የሚሰጠው ድምፅ በወኪል ወይም እንደራሴዎች ቁጥርና ድምጽ ነው የሚወሰነው። በቴክሳስ የሪፐብሊካኑ እጩ ዶናልድ ትራምፕና ቴድ ክሩዝ ምንም እንኳ በፖለቲካ አመለካከታቸው ባይራራቁም ፉክክራቸው ተጧጡፏል። ዋሽንግተን ፖሊቲሽንስ ሳይ አባውት አን ኢሊጋል ኦር አንኮንስቲቱሽናል ፕሮግራም በዚህ በእኛ አካባቢ የምንሰማው አንድ ነገር አለ። የዋሽንግተን ፖለቲከኞች ህጋዊ ያልሆነ ወይም ህገ መንግሥታዊ ድጋፍ የሌለው መርሃ ግብር እያሉ ሲናገሩ፣ ይህ መርሃ ግብር መቋረጥ አለበት። አሁን ባይሆንም በቅርቡ እናሳካዋለን። ዶናልድ ትራምፕ በበኩላቸው በነገው ምርጫ አሸናፊ ሆነው የሪፐብሊካኑ እጩ እንደሚሆኑ ይናገራሉ። አንድ ጋዜጠኛም ተከትሎ ጥያቄ ያቀርብላቸዋል። በጣም እየተሸነፉ ነው እኮ የብሉምበርግ የህዝብ አስተያየት ቁጥርን አይታችሁ የለም እንዴ? ጋዜጠኛዋ ደግሞ ሴናተር ክሩዝ ግን በቴክሳስ እርሶን እያሸነፉ አይደል እንዴ? በቴክሳስም እያሸነፈ አይደለም፣ አቻውንን ነው እየተፎካከርን ያለ ነው። በእውነት ነው የምለው። በቅርቡ የወጣው የህዝብ አስተያየት አሀዝ እንደሚያሳየው አቻንን። ከዚያ ባሻገር በሌሎች ግዛቶች በሰፊ ልዩነት እያሸነፍኩት ነው። አንዳንድ የህዝብ አስተያየት አህዞች እንደሚያመለክቱት በቴክሳስ ሴናተር ቴድ ክሩዝ በሰፊ ልዩነት እየመሩ ነው። በአጎራባቿ አርካንሳ ግዛትም በጥቂት ልዩነት ይመራሉ። በሌሎች ግዛቶች ግን ዶናልድ ትራምፕ በመምራት ላይ ናቸው። ቴድ ክሩዝ በሴኔቱ የሚወክሉትም ቴክሳስን ስለሆነ የሚወዳደሩት በሜዳቸው ነው። በነገው የዩናይትድ ስቴትስ የመጀመሪያ ዙር ፕሬዚዳንታዊ ምርጫ ሳይጠበቁ ግን የብዙዎችን ቀልብ እየሳቡ የመጡት ዴሞክራቱ በርኒ ሳንደርስና ዶናልድ ትራምፕ እንደሆኑ በራይስ ዩኒቨርሲቲ የፖለቲካ መምህሩ ማርክ ጆንስ ይናገራሉ። በተለያዩ ምክንያቶች በዋሽንግተን ዲሲ የቆዩ ፖለቲከኞችን ውሳኔ አለመስጠት አሜሪካውያን መራጮች አጥብቀው ጠልተውታል። ሳንደርስ እና ትራምፕ የቆዩ የፖለቲካ ባህሎችን እናስቆማለን ሲሉ ሕዝቡ እያዳመጣቸውና ድምፁንም እየሰጣቸው ነው። በነገው የሪፐብሊካኑ ፓርቲ የመጀመሪያ ዙር ምርጫ ሱፐር ቲውስዴይ በአስራ ሶስቱ ግዛቶች ትራምፕ ካሸነፉ የሪፐብሊካኑ ተመራጭ ለመሆን እድላቸው ይሰፋል። በዚህ ምርጫ የፍሎሪዳው ሴናተር ማርኮ ሩቢዮ በፉክክሩ ለመቀጠል የሚያስችላቸው ድምጾችን እንደሚያገኙ ተንታኞች ያስረዳሉ። አሁን ደግሞ ወደ ዲሞክራቶቹ ፊታችንን እናዙር። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ከቨርመንት ሴናተር በርኒ ሳንደርስ ጋር በአስራ ሁለት ግዛቶች ይፎካከራሉ። ዝርዝሩን ሄኖክ ይዟል። በሂውስተን ቴክሳስ፣ ሂለሪ ክሊንተን የምረጡኝ ዘመቻ ላይ የተሳተፉ ሰዎች በጣም ብዙና ድምጻቸውን ከፍ አድርገው ያሰሙ የቴክሳስ ግዛቶች የተሰበሰቡበት ነበር። እኩል ለሰራነው ስራ እኩል ደሞዝ መከፈያችን ጊዜ አሁን አይደለም ትላላችሁ። በመካከላችን የሰፈነውን ጥላቻ ማስወገጃ ጊዜያችን አሁን ነው። በስርዓት ደረጃ የሰፈነ ዘረኝነት መወገጃው ወቅት አሁን ነው። ማህበረሰቦች ወደ ኋላ እንዲቀሩ የሚያደርጉ መዋቅሮች መቀየር አለባቸው። የክሊንተን ደጋፊዎች የዴሞክራቶቹ እጩ ተወዳዳሪ ያላቸውን ልምድና ስራን ጥንቅቅ አድርጎ የመስራት ችሎታን ያደንቃሉ። ሴቶችን ለትልቅ ቦታ ማዘጋጀት ይህን የታመሰ የፖለቲካ ስርዓት ያስተካክላል፣ ያሻሽላል ብዬ አስባለሁ። እኔ የሴቶች መብት ስለሚያሳስበኝ በጾታ የተነሳ አይደለም ለሴቷ ተወዳዳሪ ድምፅን የምሰጠው ድምጼን የምሰጣት ከሁሉም በልምድ የተሻለች ስለሆነች ነው። ሂላሪ እውነተኛ ለውጥ እንዲመጣ በንግግር ብቻ ሳይሆን በተግባር ታሳየናለች። በቴክሳስ እና በሌሎች አካባቢዎች መራጮች ጆሯቸውን ለቨርመንቱ ሰናተር በርኒ ሳንደርስ ሰጥተዋል። redistribution of wealth ባለፉት ሰላሳ ዓመታት የሀገር ሀብት ክፍፍል በፍጥነት ሲከናወን ቆይቷል። ሆኖም የሀብት ክፍፍሉ እየሄደ ያለው ባልተፈለገ አቅጣጫ ነው። የበርኒ ሳንደርስ የምረጡኝ ዘመቻ ቁልፍ ፖሊሲ አብዛኛው የአገሪቱ ሀብት በዜሮ ነጥብ አንድ የአንድ ፐርሰንት አስር እጅ ማለት ነው ሀብታሞች እጅ መሆኑን ማስቆም የመካከለኛ ገቢ ያላቸው አሜሪካውያን የምጣኔ ሀብት ድርሻቸውን ማስፋት የሚል ነው። በኒውዮርክ ሕጋዊ ባልሆነ መንገድ ወደ ዩናይትድ ስቴትስ ከገቡ ቤተሰቦች የተወለደው ሴዛር ቬጋ ሂለሪ ክሊንተን በዚህ ምርጫ ወቅት የተደራጁ የበጎ ፈቃድ አገልጋዮችና አገልጋዮች ማግኘታቸው ለብቻው በርኒ ሳንደርስን እንዲያሸንፉ ይረዳቸዋል በሚለው አስተያየትና ትንተና አይስማማም። It's real people coming together because exactly we had enough ተመሳሳይ የፖለቲካ ስልትና አሰራር ስለማንፈልግ የፖለቲካ ጨዋታ ስለታከተን ነው። ዜጎች በዚህ ምርጫ በቃን እያልን ያለ ነው። ነገ ሱፐር ቲውስዴይ የሞት የሽረት ማክሰኞ ብለነዋል። የምርጫ ሂደቱን ወደ ሌላ ምዕራፍ ያሻግራል ተብሎም ይጠበቃል። Gabina VOA kuke saurari yanzu haka tare da Enoch Fente da Mesterworth Aragawa. Wiki talama <laughs> talama talama talama talama majini na Gabina VOA ehem! With Enoch Fente and Mesterworth Aragawa ehem! ጋቢና ቪኤ ነው የምትከታተሉት ከአሜሪካ ድምፅ ሬዲዮ ዝግጅታችንን በአጭር ሞገድ በአጭር ሞገድ ሁለት ላይ ሾርትዌቱ ማለት ነው። በ1580 ኪሎ ሄርትስ እንደዚሁም በ6080 ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ታገኙናላችሁ። በመካከለኛ ሞገድ ደግሞ ከምሽቱ አንድ ሰዓት ጀምሮ በ1431 እንገኛለን። ጊዜው ደርሷል። በየአራት ዓመቱ አሜሪካውያን ፕሬዚዳንታቸውን ይመርጣሉ። የአሜሪካ ፕሬዚዳንት ለመሆን ትፈልጋላችሁ? ለፕሬዚዳንትነት የሚደረገው የምረጡኝ ዘመቻ ልክ እንደ ሊማሊሞ ጠመዝማዛና መዝማዛና ረጅም ነው። ፕሬዚዳንት ኦባማን ለመተካት የሚወዳደሩ እጩዎች አንድ ዓመት ሙሉ ድምፅ ፍለጋ በእግር በፈረስ ይኳትናሉ። ይሁን ግድ የለም ፕሬዚዳንት ለመሆን እፈልጋለሁ ካላችሁ፣ ይቻላል። መስፈርቶቹ ጥቂት ናቸው። የዩናይትድ ስቴትስ ህገ መንግሥት እንደሚለው በአሜሪካ መወለድ አለባችሁ። ዕድሜያችሁ በትንሹ 35 ዓመት መሆን አለበት። በዩናይትድ ስቴትስ በትንሹ 14 ዓመት መኖር ይገባቸዋል። መስፈርቶቹን ካሟላችሁ እጩ ሆናችሁ መመዝገብ ትችላላችሁ። ከዛ የምረጡኝ ዘመቻ ኮሚቴውም ይመዘገባል። የት? የፌዴራል የምርጫ ኮሚሽን። ከዚያ ስማችሁ በየግዛቶቹ በሚሰራጩ የድምፅ መስጫ ካርዶች እንዲታተም አድርጉ። እንኳን ደስ ያላችሁ! የወረቀት ምዝገባው ተጠናቋል። ከዚያ ወዲያ ግን ፈጣሪ እርዳችሁ። ከፈጣሪ በፊት ግን ገንዘብ ማሰባሰብ ይገባቸዋል። ከዛስ? በቀጣዩ ቪዲዮ ጠብቁን። በአዲስ አበባ የመንገድ ትራፊክ ደህንነት ደንብን ለማስከበር ከአምስት ዓመት በፊት የወጣውና በከፊል ሲተገበር የነበረው ሕግ ሙሉ በሙሉ ተግባራዊ ለማድረግ እንቅስቃሴ በመጀመሩ የአዲስ አበባ ታክሲ አሽከርካሪዎች በሙሉ በዛሬው ዕለት ስራ የማቆም አድማ መተውለዋል። ፌዴራሉ የትራንስፖርት ባለስልጣን ትላንትና ባወጣው መግለጫ ትግበራው ለሶስት ወር መራዘሙን አስታውቋል። አሽከርካሪዎቹ ደግሞ ለሶስት ወር ማራዘም መፍትሄ አይደለም ይላሉ። አሽከርካሪዎቹን፣ ተገልጋዮችንና የአዲስ አበባ ፖሊስ ኮሚሽንን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ታክሲ አሽከርካሪ ነው። ምን ያህል ጊዜ የሆነ ታክሲ መንዳት ከጀመርክ? አንድ ስምንት አመት። ዛሬ የታክሲ ማቆም አድማ ያረጋችሁበት ምክንያት ምንድን ነው? ትልቁ ነገር የዛሬን ብቻ ሳይሆን ነገም ከነጎዳ የሚፈጠረውን ነገር አሁን ለምሳሌ ቤተሰብ አስተዳዳሪ ነው። ሺ አምስት መቶ ብር ቤት ተከራይቼ ነው የምኖረው ስለዚህ አሁን ሪከርድ ለሚለው ማለት ነው። ሙያዬ እኔ ሹፍርና ሌላ ሙያ የለኝ ሲጀመር ማለት ነው። ስለዚህ አሁን መንጃ ፈቃድ ታገደ ማለት መስራት አትችልም፣ ቁጭ በል ነው ሲጀመር። ይህን ነገር ደግሞ ሲወጣ ሕጉም ማለት ነው ይጎዳል አይጎዳም፣ ከእኛ ሀገር ጋር ይሄዳል አይሄድም አልተባለም። እኛውን ለምሳሌ እንደ ቤት መኪና ቆመን አይደለም ምንውለው። ጠዋት አስራ ሁለት ሰዓት ተነስተን እስከ ማታ ሰ አራት ሰዓት ነው የምንሰራው። መንገድ ይዘጋጋል፣ ብዙ ነገር አለ፣ ደረበሽ ትቆሚያለሽ። ተጠቃሚያችንም ተጠቃሚያችንም እኛም ማለት ነው። የኛ ደንበኛ ምራውስ እዚህ ጋር ማይቻልበት ቦታ አውርደኝ ብሎ ከእኛ ገብ እያያዘ ያን ነገር ጥፋት ሳናጠፋ አንውልም። አሁን ለምሳሌ በእኛ ስራ ላይ ህጉ አይሄድም። በአጠቃላይ ማለት ነው ይልሽ፣ መጫኛ ቦታ መጫኛ ቦታ አለ። እዚህ ጋር ደግሞ ገበያ ቦታ አለ። የእግረኛ ቦታ የለም። እዚህ ጋርም ንግድ አለ። ብዙ ነገር አለ በዛ መንገድ ላይ እንዴት ነው እኛ የምንችለው ነው ምልሽ። እዛ ጋር አሁን የሚነገድበት ቦታ ላይ አንቺ ቆመች የምችኝበት ቦታ ነው። ይመጣል አንዱ ፖሊስ ሲያባር አንቺ ላይ ዘሎብሽ ይገባል። ከዛ ትራፊክ ምን ይላል? ቅድሚያ በመከልከል እግረኛ ቅድሚያ ባለመስጠት ተብሎ ትከስሻለች። እኔ አሁን የመጨረሻው አንድ እድል ብቻ ነው ያለ የሚገርምሽ ነገር ማለት ነው። በዚህ ሁለት ቀን ውስጥ ሁለቴ ተከስሻለሁ። ከዛ ከዛ በመቀጠል ደግሞ ምን እንደሆነ አንዱ ትልቁ ነገር ልንገርሽ፣ ከፍዬ መንጃ ፍቃድ የሚያዝ አልቻልኩም። የትኛው ሲስተም ኖሮ ነው ዋና መብራት የሚከፈልበት ቦታ መክፈል ትችላላችሁ ተብለናል። ምን ያህል ጊዜ የሆነ ታክሲ ስታሽከረክር፣ ምን ያህል ልምድ አለ ታክሲ በማሽከርከር አምስት አመት። ምንድን ነው ዛሬ አድማ ልታደርጉበት የቻላችሁበት ምክንያት? ያው ጓደኛዬም ነብሮሻል። እስቲ አንተን ምክንያት ንገረኝ። ያው በሪካርዱ ነው ታክሲ ምቹ መንገድ በሌለበት ቦታ ላይ ለታክሲ ተብሎ ምንም የተመቻቸ ነገር የለም። ሕጎች ታክሲ ላይ ብዙ ጊዜ ይጠነክራሉ። መንግስት ደግሞ ከምንም በላይ ያላሰበው ነገር አንድ መንግ አንድ ታክሲ ማለት ነው ቢያንስ ከሰላሳ ቤተሰብ በላይ ያስተዳድራል። አንድ ታክሲ ማለት ነው ሹፌሩ አለ ከሹፌሩ ደግሞ ማለት ነው የመኪናው ባለቤት አለ ከመኪናው ባለቤት ሹፌሩ ከሹፌሩ ጋር ደግሞ የሚሰራ ረዳት አለ ከረዳቶቹ ደግሞ ማለት ነው ሳንቲም ዘርዛሪዎች አሉ ቢያንስ ሆነ ተራ አስከባሪዎች እንኳን አሉ። አምስት በአምስታችን ውስጥ ምን ያህል ቤተሰብ አለ? ምን ያህል ሰው የሚተዳደር አለ? ይህምን ነገር አላሰበውም መንግስት። እኛውን የምንፈልገው ዘላቂ መፍትሄ ነው። ህግ መቼም ለአንድ የትራንስፖርት አገልግሎት ህግ አስፈላጊ ነገር ነው እና ህግ ሲወጣ ህጉን ነው አሁን አናከብርም ያላችሁት እናንተ አይደለም። ስለ ህጉ መጀመሪያ ምንም እንደዚህ አይነ አምጥቶ በቃ ከዚህ በኋላ ይህ ህግ ጸደቅ አለን እንጂ መጀመሪያ ራሳችን እንድንዘጋጅ ያደረገን ነገር የለም። ምንም ባልተዘጋጀንበት ሁኔታ ነው የሆነ ዱብዳን የሆነ ነገሩ ማለት ነው። በምን ምክንያት ነው እንደዚህ አይነት ህግ ሊወጣ የቻለው? ደግሞ አደጋ የሚፈጥር ነገር ከሆነ አደጋ ይቀንሳል፣ ይህ ይጨምራል። ምንድን ነው የሰው የሰው መንጃ ፈቃድ ታግዶ ማለት ነው። ስለዚህ ተቃውሟችሁ ምንድን ነው? ህጉ አይከበር ነው ምንድን ነው የእናንተ ተቃውሞ? ተቃውሞ አንተም የተቃወመ ዛሬ ታክሲ ያቆምክበትን ምክንያት ንገረኝ። ስለ ህጉ ይኸውልሽ፣ ህጉን እኛ እየተቃወምን አደለም፣ ግን ህጋ ህግ አወጣጡ ልክ አደለም። የአዲስ አበባ የፖሊስ ኮሚሽን የህዝብ ግንኙነት ባለሙያ ምክትል ኮሚሽነር አሰፋ መዝገቡ የሚከተለውን አስተያየት ሰጥተዋል። ትክክለኛ ጥያቄ ነው የተነሳው። በተለይም በታክሲ ማቆሚያ የሚሆኑ ቦታዎች ተለይቶ ባልተቀመጥበት፣ በተለይም ሌሎች ተሽከርካሪዎችም መንገድ ይዘውብን ከዛ በኋላ እኛ አገልግሎት ለመስጠት ስንል ደረበን በማቆም ለጥፋት ልንዳረግ እንችላለን የሚለው የተለያዩ ጥያቄዎች ተነስተዋል። ዞሮ ዞሮ የጊዜው መራዘምም እነኝን እነኝን ችግሮች ከግምት ውስጥ በማስገባት መስተካከል የሚገባቸው ነገሮችን እንዲስተካከሉ ነው። ማንም ሰው ህግን በማክበር ዙሪያ እንዲጎዳ እንዲበደል አይፈለግም፣ መሆንም የለበትም። እንደ ራሴም ቢሆን እንደ መስሪያ ቤትም ቢሆን፣ ትራፊክ ፖሊሶችም ቢሆን ይህን ከግምት ውስጥ አስገብተው እያንዳንዱን በጣም አነስተኛ የሆኑ ጥፋቶችን እንደዚህ አይነት ችግሮች ባሉበት ቦታ ሁሉ ታክሲ አሽከርካሪዎችን እየተከታተሉ ክስ እየከሰሱ መንጃ ፈቃዳቸው እንዲቀሙ የሚደረግበት ሁኔታ የለም። ለዚህም የትራፊክ ፖሊሶች አቅጣጫ ተሰጥቷቸዋል፣ ተነግሯቸዋል። እያንዳንዷን ነገር እየተከታተሉ፣ ለምሳሌ ምንም ማቆሚያ በሌለበት ቦታ ሰው ለማውረድ ሲባል ቦታው ተይዞበት ግን ደርቦ ለጊዜው ለሰከንዳት፣ ለደቂቃዎች ሰው በማውረድ አገልግሎት በመስጠት ላይ ያለ ነገር ግን በቃ ቦታም ቢኖርም ባይኖርም፣ አቁመሃል፣ ደርበሃል፣ ስለዚህ መከሰስ አለብህ የሚል አቅጣጫ ከትራፊክ ፖሊሲዎችም እንዳይኖር ሁኔታዎችን አሳማኝ በሆኑ ጥፋቶቹ ለአደጋም የሚዳርጉ በተለይም ትልቁ ነገር መነሻ መሆን ያለበት በጣም ሁላችሁም እንደምታውቁት የትራፊክ አደጋው በጣም እየተባባሰ ነው። ስለዚህ እዚህ የሞት መጠኑ በየቀኑ የሚደርስ ሆነ የሞት መጠን ለመቀነስ ቢያንስ ስርዓት ያለው ህብረተሰብ ስርዓት ያለው አሽከርካሪ መንገድ ላይ መፍጠሩ አስፈላጊ እንደሆነ ማንም ሰው ያምንበታል። ታክሲ አሽከርካሪዎችም ቢሆኑ ያምኑበታል። ነገር ግን ለእኛ የሚሆን ነገር ይመቻችልን ነው ይሄ ጥያቄ ተገቢ ነው። ጥያቄውን በተገቢ መልኩ የሚመለከተው አካል የሚመልስ ይሆና። ዞሮ ዞሮ ለዚህም ሲባል ነው አሁን እንግዲህ ያው የመቻቻሉ ነገር ጊዜው እስከተወሰነ ጊዜ ድረስ እነሱም የተሻለ ነገር እስኪያገኙ ድረስ የተሻለ ነገር እስኪመቻችላቸው ድረስ የትራፊክ ፖሊሱም እያስተማረ እንዲሄድ ነው የሚደረገው። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ባለሙያ ምክትል ኮማንደር አሰፋ መዝገቦ የሰጡት አስተያየት ነው። የአዲስ አበባ የመንገድ ትራንስፖርት ባለስልጣንን ለማግኘት ሞክረን አልተሳካም። ምላሻቸውን ስናገኝ እናቀርባለን። h h oda he bridah he dhgx bur h didh dav የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በዛሬ ምሽት ዝግጅታችን የዩናይትድ ስቴትስ ምርጫን ሂደት ለእናንተ እየገለጽ እንገኛለን። ባለፈው ሐሙስ በተካሄደው የሪፐብሊካኑ ፕሬዚዳንታዊ ምርጫ እጩዎች መካከል በተደረገ ክርክር ስለ ህገወጥ ፍልሰት ተነጋግረው ነበረ። እንዲያውም የተሟሟቀ ነበር። መስታወት የማይክ ብራውንን ዘገባ ይዛለች። ሐሙስ ለት በተካሄደው የሪፐብሊካን ፕሬዝዳንታዊ ምርጫ እጩዎች ከመካከለኛው ምስራቅ በህገወጥ መንገድ ስለሚፈልሱ ዜጎችና የእጩዎቹ የቀረጥ ክፍያ ማረጋገጫ ሰነድ ላይ አትኩሮታቸው ነበር። የሐሙሱ የክርክር መድረክ ላይ ቢሊዮነሩ ዶናልድ ትራምፕ የመጀመሪያው ተጠያቂ ነበር። ጥያቄውም እንዲህ ነበር። ህጋዊ ባልሆነ መንገድ ህጋዊ ያልሆኑ ሰዎችን ቀጥረ ያሰሩ ነበረ። ለምሳሌ ከፖላንድ የመጡ ሰራተኞች። Donald Trump menleso. Well, you're the only person on the stage that's ever been fined for hiring people to work on your projects illegally. You hired some workers. Donald Trump ihenen Ted Cruz ሲመልሱ ከተመረጡ አሁን በዋሽንግተን ሸንጎ እየተሰራበት ያለውን ስምምነት ለመሰረዝ ቃል ገብተዋል ብለው ለዶናልድ ትራምፕ ጥያቄ አቅርበው ነበረ። በዚህ ሁኔታ ላይ ያለ የሪፐብሊካኑ የፕሬዝዳንት እጩዎች አንዳቸው ለአንዳቸው አልተኙም። ችግሮቻቸውን እያነሱ በቃላት መጎሻሸማቸው ቀጥሎ ነበር። ትራምፕ እንዲህ ሲሉ ጉሸማውን ጀመሩ። He is promising if he's elected, he will go and cut deals in Washington, and he's right. He has supported, he has given hundreds of thousands of... I got along with everybody. You get along with nobody. You don't have one Republican... <laughs> ከብዙ ሰው ድጋፍ አግኝቻለሁ አንተ ግን እንደ እኔ ድጋፍ አላገኘህም አንድ የሪፐብሊካን የምክር ቤት አባልና አብረሃቸው በየቀኑ ከምትሰራቸው የምክር ቤት አባላት አንድም ሰው ድጋፍ አልሰጠህም አንድም የሪፐብሊካን ሰው ከኋላህ አልቆመም አንድም ይህ ደግሞ ሊያሳፍርህ ይገባል በማክሰኞው የምረጡኝ ክርክር ላይ የተካፈሉት ተመልካቾች እንደሰጡት አስተያየት የትራምፕና ክሩዝ የከረረ ክርክር ለቀሪዎቹ ተወዳዳሪዎች ራሳቸውን እንዲመረምሩ ይረዳል ብለዋል። በሌላ በኩል በዲሞክራቱ ተወዳዳሪዎች ወገን ሂለሪ ክሊንተን ሌሎቹን ተወዳዳሪዎች እየመሩ ይገኛሉ። ህጋዊ ባልሆነ መንገድ ወደ ዩናይትድ ስቴትስ የሚገቡ ሰዎችን አስመልክቶ የሪፐብሊካኑ እጩ ተወዳዳሪዎች የሰጡትን አስተያየት ነው። በነገራችሁ ላይ ወደ ዩናይትድ ስቴትስ ለመግባት እንዴት ይቻላል በሚል ደግሞ አጠር ያለች ዘገባለች። በጦርነት በረሃብና በችግር በርካታ ዜጎች መኖሪያቸውን ትተው ሰላምን ፍለጋ ወደ ሌሎች ሰላማዊ ሀገሮች በመፍለስ ላይ ይገኛሉ። ዓለም አቀፉ የተባበሩት መንግስታት በተለይ በሶሪያ የእርስ በርስ ጦርነት የተጎዱትን ለመርዳት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። ዩናይትድ ስቴትስ የአለም አቀፉ የስደተኞች ስምምነት መሰረት ለሶሪያኑ ፍልሰተኞች ቦታ የመስጠት የውዴታ ግዴታም አለባት። በስምምነቱ መሰረት የዩናይትድ ስቴትስ የሀገር ውስጥ ጸጥታ አስከባሪ ኤፍቢአይ የሽብር ጥቃትን ለመከላከል እና ሽብርተኞችን ከስደተኞች ጋር ተቀላቅለው ወደ ሀገሪቱ እንዳይገቡ ልዩ ጥንቃቄን በማድረግ ላይ ይገኛል። ለዚህም ወደ ሀገሪቱ ፍልሰተኞቹ እንዲገቡ ከመፍቀዱ በፊት የጤናቸው ሁኔታና ያቀረቡት የማንነት ማረጋገጫ ወረቀት በጥንቃቄ ይመረምራል። ትክክለኛነቱም ከተረጋገጠ በኋላ ወደ ሀገሪቱ እንዲገቡ ይፈቀዳል። እስካሁን ከሶሪያ ይህን ምርመራ አልፈው ወደ ዩናይትድ ስቴትስ የገቡት ሀምሳ በመቶ ብቻ ናቸው። ዩናይትድ ስቴትስም ለመኖር የመጡት ፍልሰተኞችን መኖሪያቸውን ከማደላደል ጀምሮ በዘር ልዩነቶቻቸው፣ በሃይማኖታቸውና በፖለቲካ አመለካከታቸው ችግሮች እንዳይገጥማቸው መብታቸውን የማስከበር ኃላፊነቱን ይወስዳል። Leonardo DiCaprio. Leonardo DiCaprio Oscar session ኢንተርቴይንመንት ነገር ከተነሳ የጥበብ ነገር ከተነሳ ደግሞ ዲጄ ፋትሱ እዚህ ስቱዲዮ አብሮናለ። ዲጄ እስቲ ስለ ኦስካርስ ተከታትለ ሁሉን ነገር አዘጋጅተሀል? አዎ፣ ትናንትና በአጋጣሚ ኒውዮርክ ነበርኩ እዚያው እኛ ነው ያየሁት የኦስካርን ሰማንያ ስምንተኛው ዘናጭ መነጽር ኒውዮርክ ነው የገዛ። ሰማንያ ስምንተኛው ኦስካር ትናንት ተካሂዷል። በጣም ንትርክ የተነሳበት ኦስካር ነበረ የጥቁር ፊልሞች ስላልታጩ። በዚህኛው በሰማንያ ስምንተኛው ላይ ክሪስ ሮክ ነው የመራው። ክሪስ ሮክም ይሄንን በማስመልከት ነገሮችን ነገሮች ተናግረዋል ሰማንያ ስምንት ኦስካር ሲደረግ እስካሁን ኮምፕሌን ያላረጋችሁ አሁን ኮምፕሌን እያረጋችሁ ነው ቢያንስ ሰባ አንዱን ነጮች ጥቁሮች እንዳሉ አልታጩበትም ብለዋል ኤኒዌይስ ሲያነጋግር ነበር ክሪስ ሮክ እኔ እውነቱን ለመናገር አላየሁትም ስለዚህ ከአንተ ዘገባ ሰማው እና አነጋጋሪ ነበር። ግን እሱ በቃ በቀልድ በዋዛ አድርጎ አሳልፎታል። ሰዎች አንዳንድ ሰዎችም ደስተኞች አልነበሩም። በጥቁሮቹ ሳይድ ግን ጥሩ ነበረ። የዝግጅቱ እንግዲህ ዋና እንትን የነበረው ሊዮናርዶ ዲካፕሪዮ ማሸነፉ ነው። ከስድስት ስድስት ጊዜ ካሁን በፊት ታጭቶ ነበር እና ለመጀመሪያ ጊዜ ነው ሲያሸንፍ። ስፖት ላይት አሸንፍ አይደለም፣ ስፖት ላይት ቤስት ፒክቸር ሆኗል። በጣም የሊዮናርዶ ዲካፕሪዮ ቤስት ፒክቸር ማለት አሪፍ በቃ የአመቱ ፊልም እንደማ የአመቱ ፊልም ፊልም እንደማ የፊልም ስራ ፊልም እንደማለት ነው። ዳይሬክተሩ ደግሞ የሊዮናርዶ ዲካፕሪዮ ፊልም ሬቨናንት የተሰኘው ዳይሬክተር ነው ያሸነፈው። በሲኔማቶግራፊም ሬቨናንት አሸንፏል። ሌላው ማድማክስ የተባለው ፊልም ስድስት ኦስካር አግኝተዋል። እሱ ነው ትልቁን ያገኘው። የውጭ አገር ደግሞ ፊልም ተብሎ ከሃንጋሪ ሳን ኦፍ ሶል የተሰኘ አሸንፏል። ሊዮናርዶ ዲካፕሪዮን በንግግሩ ላይ እንግዲህ ይህንን ሽልማት እንደ ቀላላል ወስደው እናንተም ደግሞ የአየር ንብረት ለውጥ ላይ እንድታተኩሩ መሪዎች እንድታግዙ በዚህ ዙሪያ የሚንቀሳቀሱ ድርጅቶች እንድታግዙ ብሎ ስለ አየር በነገር ላይ ብዙ መሬት አለው። ሞንታና ውስጥ ሰፊ መሬት ገዝቶ እንደዚሁ ደን ያለማል እና በዚህ ላይ በጣም እንድታተኩሩና እንደ ቀልድ እንዳትወስዱት ብሏል። በጣም ጥሩ ነበር። እንግዲህ ይህን ይመስላል። እናመሰግናለን ዲጄ ፋትሱ የኦስካርስን አስመልክቶ ያቀረበልን ዘገባ ነው። ሙዚቃ አንጋብዛቸዋል ዲጄ ያው ጭምር በሙዚቃ አለ ሻምፒዮን የሚል እንግዲህ ሁሉም ዛሬ ሻምፒዮን ነው። እሱ ሙዚቃ አንጋብዛቸዋለን። መልካም ሰልቱን ፓፓ በጣም ጥሩ እንግዲህ ዝግጅታችን እኛም ተጠናቋል። ስናስተናግድ ያመሸ ነው ሄኖክ ሰማ እግዜር ና እኔ መስታወት አደረገው። አጠገባችን ደግሞ ሱራፌል ዲጄ ፋትሷ አለ ጽዮን ግርማ ዝግጅታችን መርታለች። መልካም ምሽት በዚህ ሙዚቃ Keeps hitting the street Moving the rough neck beats talk keep the flow I'm the going great I'm reaching all night That's how they say